ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ ሦስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የአፍሪካ ዋንጫ ውድድርን ጸጥታ ለማስከበር የጊኔ ኢኳቶሪያል መንግስት ወታደሮች፣ ከዚምባብዌ ፖሊሶች፣ ከአንጎላ አስመጥቷል። የሀገሪቱ ፕሬዚዳንት እንደ ዚምባብዌና አንጎላ መሪዎች ከሰላሳ አመት በላይ ስልጣን ላይ የተቀመጡ ናቸው። በዚህ የተነሳ ይሆናል ሽርካ የሆኑ እነኚህ ፕሮፌሽናል ተጫዋቾች ከፍተኛ ደሞዝ የሚከፈላቸው የፉትቦል ህግ አጣርተው የሚያውቁ አይደሉም። ለምሳሌ የሴኔጋሉ ተጫዋች ዲሁፍ እንግሊዝ ሀገር ስቶክ ሲቲ የሚጫወተው ከሜዳ ወጥቶ ሹራብ ቀይሮ ሲመለስ ዳኛው አይቶ ቢጫ ካርድ አሳየው። አንጋፋው የዓለም አቀፍ ስፖርት ድምፅ አረፈ። እውቁ የስፖርት ጋዜጠኛ፣ የመጀመሪያው የስፖርት በራዲዮ ዘጋቢም ጭምር ነው። የኦሎምፒክ ኮሚቴው ፕሬዚዳንት ልዩ አማካሪነትና የኮሚቴው የሕዝብ ግንኙነት ኃላፊነትን ጨምሮ በዓለም አቀፍ ደረጃ በተለያዩ ኃላፊነቶች አገልግሏል። ለየት ባለ አቀራረቡ የሚወደደው የስፖርቱ ሰው ፍቅሩ ኪዳኔ አንቸም ፍቅሩ በሬዲዮ በሚያቀርቡበት ጊዜ በቀላሉ ግን ሁሉ ሰው በሚስብ አኳኋን ማቅረብ እንደሚችለው ሁሉ የሚጥፋቸው ነገሮች እንደዚሁ ነበር። ለምሳሌ ታሳልግን ብዙ ሰው ያለ መሰለኝ አንድ ደግሞ አንዴ እሱ ካቀረበ ተወደደ በጣም ሰው የሚፈልግ ሰው ነው። እንደዛ ማንም ሰው ሌላን ሰው አይፈልግም። ከፍቅሩ የረዥም ጊዜ ወዳጆች ሁለቱ ዶክተር ያየ ሄራድ ቅጣውና የአሜሪካ ድምፁ ይህይስ ውህብ ናቸው። የሰማችኋቸው ህይወትና ሥራውን በምንዘከርበት ቅንብር ይመለሳሉ። በአሜሪካ ድምፅ የአማርኛው አገልግሎት አርባኛ ዓመት መታሰቢያ ተከታታይ ልዩ ዝግጅት በቀደመው የራዲዮ መጽሔት ወደ ቀድሞ የሙያ ቤታቸው ብቅ ያሉት ሶስቱ የቀድሞ ባልደረቦቻችንም የጀመርነውን የቤተሰብ ወግ ለመቋጨት ተመልሰዋል። ንጉሥ ያክሊሉም ሳምንት ጠብቆ በአዲስ አበባው መስኮት ብቅ ይላል። እሁድ ጥቅምት 6 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና አሉላ ከበደ ነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቁን። ጤና ይስጥልኝ ክብራትና ክብራን። እንደምናመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶልኝ ነኝ። ኢንተርናሽናል ሬስኪው ኮሚቴ በመባል የሚታወቅ የሰብአዊ ድርጅት በሰሜን ኢትዮጵያ እየተካሄደ ባለው ጦርነት አንድ ሰራተኛው እንደተገደለበት ትናንት ቅዳሜ አስታውቋል። ድርጅቱ እንዳለው በሽሬ ከተማ አርብ ዕለት በደረሰ ፍንዳታ ሕይወት አድን ሰብአዊ ስራን በማከናወንና ሴቶችንና ሕፃናትን በመርዳት ላይ የነበሩ አባላቸው ተገድለዋል። እንደ አሶሲየትድ ፕሬስ ዘገባ ከሆነ አንድ ሌላ የድርጅቱ የእርዳታ ሰራተኛ በፍንዳታው ጉዳት ደርሶበታል። የዓለም የምግብ ፕሮግራም ለአሶሲየትድ ፕሬስ በላከው ዘገባ በበኩሉ እንዳለው አጋራቸው የሆነው ኢንተርናሽናል ሬስኪው ኮሚቴ ኃይል ሰጪ ምግብ በተለይም ለእናቶችና ሕፃናት በሚያከፋፍልበት አካባቢ ፍንዳታ እንደነበር ሪፖርት እንደደረሰው አስታውቋል። የዓለም የምግብ ፕሮግራም የሰብአዊ ተግባራት ሆን ተብሎ ኢላማ መደረጋቸውን ያውግዛል። በዓለም አቀፍ የሰብአዊ ህግጋት መሰረት ሁሉም መጎኖች የሰብአዊ ስራዎችንና ሰራተኞቻቸውን እንዲያከብሩ እና እንዲጠብቁ ጥሪ እናደርጋለን ብለዋል። በመግለጫው ኢንተርናሽናል ሬስኪ ኮሚቲ ሰራተኛ ሲገደልበት ይህ ሁለተኛው መሆኑ ነው። በጦርነቱ መጀመሪያ አካባቢ በህጻጽ ስደተኞች ጣቢያ አንድ ሰራተኛውን አጥቷል። ይህ በእንዲህ እንዳለ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በትግራይ የተባባሰ ያለው ጦርነት እጅግ አሳስቦናል ሲሉ ትናንት በድጋሚ አስታውቀዋል። ዋና ጸሐፊው በቃል አቀባያቸው በኩል በሰጡት መግለጫ በቅርቡ የጦርነቱ መባባስ ቀድሞውንም አሳሳቢ በነበረው የሰብአዊ ሁኔታ ላይ ተጨማሪ መከራን አስከትሏል ብለዋል። የሞቃዲሹ መንግሥት የአገሪቱ ነጋዴዎች ለአልሸባብ የሚፈጽሙትን ክፍያ እንዲያቆሙ አስጠንቅቋል። ይህም አልሸባብ የሽብር ተግባሩን ለማከናወን በማስፈራት የሚሰበስበውን ዳጎስ ያለ ክፍያ ለማስቆም ነው ተብሏል። የሶማሊያ የንግድና ኢንዱስትሪ ሚኒስቴር በመግለጫው እንዳለው የአልቃይዳ ሸሪክ ለሆነው አልሸባብ ክፍያ የሚፈጽሙ ነጋዴዎች ሕጉ ሙሉ በሙሉ ተፈጻሚ ይሆንባቸዋል። የንግድ ፍቃዳቸው ተነጥቆ ንብረታቸው እንደሚወረስ ሚኒስቴሩ አስጠንቅቋል ሲል ኤኤፍፒ ዘግቧል። ቡድኑ የንብረት እንዲሁም በኬላዎች ላይ የጭነት ግብር፣ በተጨማሪም በመዲናዋ ወደብ የሚያልፉና ወደ ሀገር በሚገቡ ሸቀጦች ላይ ግብር እንደሚጥል በሞቃዲሺው መሠረቱን ያደረገው ሂራል ተቋም ከሁለት ዓመታት በፊት ባወጣው ሪፖርት አስታውቋል። ተቋሙ እንደሚለው አልሸባብ በወር ቢያንስ 15 ሚሊዮን ዶላር ይሰበስባል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቡርኪና ፋሶ ሰሜናዊ ክፍል እስላማዊ አክራሪዎች በደፈጣ ባደረሱት ጥቃት ሶስት ወታደሮችና ስምንት ሲቪል ረዳቶቻቸው መገደላቸውን የጸጥታ ምንጮች ለኤኤፍፒ የዜና ወኪል ገልጸዋል። በ1950ዎቹ ከፈረንሳይ አገዛዝ ነፃነቷን የተቀዳጀችውና በዓለም ካሉ እጅግ ድሀ ሀገሮች መካከል የምትመደበው ቡርኪና ፋሶ በርካታ መፈንቅለ መንግስቶችን አስተናግዳለች። ከሁለት ሳምንት በፊት በ34 ዓመቱ ሻምበል ኢብራሂም ትራውሬ የሚመራ ቡድን ሌተና ኮሎኔል ፖል ሄንሪ ዳሚባን ከስልጣን አባሯል። ዳሚባ ራሳቸው ስልጣኑን የያዙት ባለፈው ጥር ባደረጉት መፈንቅለ መንግስት ነበር። እንደ ዳሚባ ሁሉ ትራውሬም ከ24 ወራት በኋላ ሀገሪቱን ለሲቪል አስተዳደር ለማስረከብ ቃል ገብተዋል። በመጨረሻም አድማጮች፣ በሜዲትራኒየን አካባቢ ያለው የነዳጅ ክምችት ምናልባትም የአውሮፓን የነዳጅ ፍላጎት ሊያሟላ ይችላል ሲሉ የግብጽ የኃይል ሚኒስትር ተናግረዋል። ሚኒስትሩ እንዳሉት ከአካባቢው ጋዝን ለማውጣት በቂ ማዋለ ነዋይ ከፈሰሰ የአውሮፓን ፍላጎት ማሟላት ይቻላል። ሚኒስትሩ ይህን ያሉት የምስራቅ ሜዲትሬኒያን የነዳጅ ፎረም በተሰኘ ስብሰባ ላይ ሲሆን የአረቡ ዓለም መገናኛ ብዙሃን እንደዘገቡት በቆጵሮስ ለአንድ ቀን በተደረገው ስብሰባ ላይ በርካታ ሀገሮች እንደተገኙና በሜዲትሬኒያን የሚገኘው የነዳጅ አቅርቦት በተለይ በቀውስ ወቅት ለአውሮፓ ሕይወት አድን ነው ተብሏል። ባለፉት ጊዜያት ግብፅ የአውሮፓና የዓለም አቀፍ ገንዘብ ተቋማት በሜዲትሬኒያን አካባቢ ለሚደረግ የነዳጅ ፍለጋ ገንዘብ ለመመደብ ያለመፈለጋቸውን ጉዳይ ስትወቅስ ቆይታለች። ውጥኑ ከውሃ ስር ነዳጁን በማውጣት በቧንቧ ወደ አውሮፓ ለመላክ ያለመ ነበር ተብሏል። የአካባቢው አጥኖች እንደሚሉት ግን ጋዙን ማውጣት እንዲህ ቀላል አይሆንም። በቀጠናው ባሉ እኔ በልጥ በሚሉ ተፎካካሪ ኃይሎችና እንዲሁም በቱርክና በግብፅ በአንድ ወገን፣ በግሪክና በቱርክ በሌላ ወገን በአካባቢው ባለው የነዳጅ መሬቶች ይገባኛል ግጭት ምክንያት አድማጮች፣ ለእሁድ ምሽት የያዝነው ዜና በዚሁ ተፈጽሟል። እስከ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። ዜናውን ያሰማዋችሁ እንግዲህ ወለነኝ። መልካም ምሽት። በድጋሚ ጤና ያስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን የእሁድ ጥቅምት 6 2015 ዓ ም የራዲዮ መጽሔት ልዩ ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታየና አሉላ ከበደ ነን። እጅግ ግሩም ለዛ ያለው የስፖርት ትንታኔው ምሳሌ አዘል ትረካውና ጨዋታ አዋቂነቱ አይረሴነት አጎናጽፈውታል። የአፍሪካ ዋንጫ ውድድርን ቀጥታ ለማስከበር የጊኒ ኤኳቶሪያል መንግስት ወታደሮች ከዚምባብዌ፣ ፖሊሶች ከአንጎላ አስመጥቷል። የሀገሪቱ ፕሬዚዳንት እንደ ዚምባብዌ እና አንጎላ መሪዎች ከሰላሳ ዓመት በላይ ስልጣን ላይ የተቀመጡ ናቸው። በዚህ የተነሳ ይሆናል፣ ሽርካ የሆኑት እነኚህ ፕሮፌሽናል ተጫዋቾች ተብረው ከፍተኛ ደሞዝ የሚከፈላቸው የፉትቦል ህግ አጣርተው የሚያውቁ አይደሉም። ለምሳሌ የሴኔጋሉ ተጫዋች ዲሁፍ እንግሊዝ ሀገር ስቶክ ሲቲ የሚጫወተው ከሜዳ ወቶ ሹራብ ቀየሮ ሲመለስ ዳኛው አይቶ ቢጫ ካርድ አሳየው። ያለ ፈቃድ ወጥቶ መግባት ክልክል መሆኑን እንኳን አያውቅም። የሙሀይ ጠጅ ቤት ጠቺዎች የሚሉት የብዙዎቹ ተጫዋቾቹ እውቀት እግራቸው ላይ ነው እንጂ ጭንቅላታቸው ውስጥ አይደለም ይላሉ። የአፍሪካን ዋንጫ ከሚመሩ ዳኞች ውስጥ አብዛኞቹ ደካሞች ናቸው። በዳኝነት ስህተት የተጎዳ ቡድኖች አሉ። በብራዚል ዓለም ዋንጫ ያጫወቱት የአልጄሪያው እና የኮትዲቯር ዳኞች እንዲሁም የካሜሩኑ የተመሰገኑ ናቸው። አፍሪካ በዳኝነት መስክ አልተሳካላትም። ከኳስ ሜዳውም ውጭ ያው ነው፣ እንዲያውም ይብሳል። የመስመር ዳኞቹ ግን የተሻሉ ናቸው። በእኛ ዘመን አራጋቢ ነበር የሚባሉት። ስድስት የአፍሪካ ዋንጫ አሁን በፊት የወሰዱ ቱኒዚያ፣ ኮንጎ ብራዛቢል፣ ኮንጎ ኪንሻሳ፣ ጋና፣ አልጄሪያ፣ ኮትዲቯር እና ጊኔ ኢኳቶሪያል እና ጊኔ ለፍጻሜው አልፈዋል። ጊኔ እና ማሊ በውጤታቸው እኩል ስለሆኑ በዕጣ ጊኔ አሸንፋል ውድድሩ በሰፊ ስታዲየሞች ውስጥ እንዲካሄድ ስምምነት ላይ ስለተደረሰ የኢቤቢንና የሞንጎሞ ግጥሚያዎች ወደ ባታና ማላቦ ከተሞች ተዛውረዋል። በፕሮግራሙ መሰረት ቱኒዚያ ከጊኔ ኢኳቶሪያል፣ ኮንጎ ብራዛቪል ከኮንጎ ኪንሻሳ ባታ ላይ ይጫወታሉ። እኔ የምኖርበት ከተማ ማላቦ ላይ ደግሞ ኮትዲቯር ከአልጄሪያ፣ ጊኔ ከጋራ ጋር ይጋጥማሉ። የኢትዮጵያ ፉትቦል ፌዴሬሽን ፕሬዚዳንት አቶ ጁኔዲን ባሻ የቱኒዚያ እና ጊኔ ኤኳቶሪያል ግጥሚያ ኮሚሽነር ሆኖ ያገለግላል። ስምንቱ ተሸናፊ ቡድኖች ወደ ሀገራቸው እየተመለሱ ነው። በየከተሞቹ የሚደረጉትን ግጥሚያዎች በአውሮፕላን እየተመላለስን ነው የምንመለከት። የሀገሪቱ አየር መንገድ ሰይባ ለአፍሪካ ፉትቦል ኮንፌዴሬሽን ባለስልጣኖች ቻርተር በረራ አዘጋጅቷል። የሙሀይ ጠጅቤት ጠጪዎችን በጣም ያስደሰተው የአፍሪካ ፕቶል ኮንፌዴሬሽን ያወጣው የጨዋታ ጊዜ ስታቲስቲክ ነው። ቀልደኞች የበዙበት ማለትም በሆነውም ባልሆነው ምክንያት እየወደቁ ጊዜ ያጠፉ የነበሩት የጊኔ ማሊ፣ ኮትዲቯር እና ካሜሩን መደብ ከዘጠና ደቂቃው ላይ በደንብ የተጫወቱት አርባ ስምንት ደቂቃ ብቻ ነው። ባሳለፍነው ሳምንት መጀመሪያ ላይ ከዚህ ዓለም በሞት የተለየንን አንጋፋውን የዓለም አቀፍ የስፖርት ድምፅ ፍቅሩ ኪዳኔን ነው የሰማችሁት። በምሽቱ ዝግጅታችን ሕይወትና ስራውን እንዘከራለን። ሀገሩ ገናና ታሪክ የሚማረክ እናም የዘመን ፈተናዎች ባስከተሉት እልቂት የሚያዝነውን እንደ ጥሩ የህይወት ተማሪ በእድሜ ዘመኑ ያለፈበትን የሕይወት ጎዳና የሌሎችን መንገድ እንዲያቃና ያለ ስስት የሚያጋራውን ያህል በሀገሩ ብቻ ሳይሆን በአህጉር ደረጃም ለአፍሪቃ የስፖርት ስኬት ብዙ ሰርቷል። በዓለም የስፖርት መድረክም አፍሪቃ ተገቢውን ቦታዋን ታገኝ ዘንድ ሲሟገቱ ከኖሩት ውስጥ ነው። ጉዳዩ ቁም ነገርም ቢሆን ፍቅሩ የግራ ቀኝ ሙግቶችን ሲያነሳ ታዲያ በዚያው የፍቅሩ ብቻ በሆነ ለዛ ነው የሚያወጋው። እውቁ የስፖርት ጋዜጠኛ የመጀመሪያው የስፖርት በራዲዮ ዘጋቢም ጭምር ነው። የኦሊምፒክ ኮሚቴ ፕሬዚደንት ልዩ አማካሪነትና የኮሚቴው የህዝብ ግንኙነት ኃላፊነትን ጨምሮ በዓለም አቀፍ ደረጃ የተለያዩ ኃላፊነቶች አገልግሏል። ሕይወትና ስራዎቹን ለመዘከር ሁለት የረዥም ጊዜ ወዳጆቹን ጋብዘናል። በሁለት የተለያዩ አህጉሮች አፍሪቃና፣ አውሮፓ ቢኖሩም ፍቅሩ መላልሶ ወደ ኢትዮጵያ የሚያደርገው ጉዞ የፈጠረው እድል ጭምር ታክሎበት ከሐምሳ ዓመታት በላይ የዘለቀ ወዳጅነት አላቸው። የቀድሞ የኢትዮጵያ ትምህርት ሚኒስትርና የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊው ስፖርተኛ የነበሩና የስፖርት ሕክምና አዋቂም ናቸው ዶክተር ያየር አድቅጣው ዶክተር ያየህ ራድ ቅጣው በቅድሚያ ለጊዜው እናመሰግናለን። ከዚህም የሚማመሰግነው ፍቅሩን የመሰለ ሰው ለማስታወስ የሚደረግ ጥረትን መዘገፊ ተገቢ ነው። የረዥም ጊዜ ጓደኛዋን ባጡበት ሰዓት ነው የምናናግረው። ታዲያ ሀዘን በተጫነው ስሜት ሳይሆን ጋሽ ፍቅሩ እንለዋለን እኛ ፍቅሩ ኪዳኔን የህይወት ዘመን ስራዎቹን ለማሰብ እሱን ለማክበር የሚደረግ ስለሆነ ፍቅሩ ማነው? ምን አይነት ስራዎችን ሰርቶ አለፈ? ለሚያውቁት እንዲያስቡት ለማያውቁት ደግሞ እንዲያውቁት ለማድረግ ነው። በዚያ መንፈስ ነው እንግዲህ የምንጠይቀው። ዶክተር ያየህራድ የምችለውን ያህል ለመመለስ ሞክራለሁ። ፍቅሩ መቼም ትልቅ ሰው እና በብዙ ነገሮች የተሳተፈ ስለሆነ ብዙ ጊዜ ደግሞ ውጭ ስለቆየ የመጨረሻዎቹን ችሎት ብዙም ብዙ እንገናኝ ነበር። ግን ውስንነት እንደሚኖር ጠረጥራለሁ። ለማንኛውም የምችለውን ያህል ለመናገር ዝግጅ ነው። እሺ እኔም አመሰግናለሁኝ ዶክተር ያየ ሄራድ፣ እውቀታችሁ ከልጅነት ጀምሮ ነው። እንደው ስለ ወዳጅነታችሁ ስለ ትውውቃችሁ መለስ ብለው በመግለጽ ቢጀምሩልን። ከፍቁር ጋር የምንተዋወቀው በጣም ከልጅነት የአንድ ሰፈር ልጆች ስለነበር ይጉልልኝ ከአተስታ ሆስፒታል ስለፊት ልጆች አብረን በጣም ጎረቤቶች ነን ማለት ይቻላል። እና ስለነበር ና ከከብስ በወቅት ከጀመርኩ ጀምሮ ሱቁ እንግዲህ ነቃ ያለናንደው በደንብ በማንኛውም ቦታ ጎልቶ የሚታይ ሰው ስለነበረ በደንብ አርገን ገና ከልጅነታችን እናውቀው ነበር። በአንድ አጋጣሚ እንደተናገርኩት አላግባብ ካልሆነ የምናገረው ትቀንሱታላችሁ። ግን እኛ ጭቃ ቦምብ በምንጫወትበት ጊዜ እሱ ከንፈር ወዳጅ ነበረው። ፈጠን ያለ ቀደም ያለ ነበር። እንግዲህ እንዳሉን በጣም የረዥም ጊዜ የእድሜያችሁን አብዛኛውን ክፍል የምትተዋወቁ ገና ከልጅነት እስከ እውቀት የምትተዋወቁ እንደመሆናችሁ ዶክተር ያየ ሄራድ እርሶ ለአብዛኛው አድማጭ የዚያን ዘመን ብዙ የማያውቅ ሰው የሳይንስ ሰው መሆኖን በትምህርት ሚኒስቴር በብሔረሰቦች ጥናት ኢንስቲትዩት በመምህርነት በተለያዩ የኃላፊነት ቦታዎች የሰሩትን ሙያዊ ስራዎችን ነው እንጂ የሚያውቀው የስፖርት ሰው መሆኖን ብዙ ሰው የሚያውቅ አይመስለንም። እኛም አሁን ነው ለዚህ ውይይት ስንዘጋጅ በጥናቱ ላይ ሆነን ያወቅ ነው። የስፖርት ሰው መሆን ብቻ ሳይሆን የስፖርት ሕክምናም አጥንተዋል። በሕክምናዋ ሙያው ጥናት በተጨማሪ እንዴት ይሆን በሙያው ዘርፍስ አቶ ፍቅሩን በአለም አቀፍ መድረኮች ይሁን በኢትዮጵያ ስፖርት እንቅስቃሴዎች ይሁን ስፖርተኛነቱና እስኪ ደግሞ በዛ ረገድ የሚያውቁትን እያጫወቱን። እንግዲህ እንዳልኩት ፍቅሩ ገና ጨዋታዎች ተማሪዎች መካከል ባነበረ ጨዋታዎች፣ በእኛ በመንደርም ትንሽ አመታችን ላይ በጨርቅ ኳስ፣ በኋላ ደግሞ ትንሽ ቴኒስ ኳስ በምንጫዋትበት ጊዜ ሁሉ አውቀው ነበር። እንደ ማንኛውም ልጅ ኳስ ጨዋታም እና ብዙ ስፖርቶችን ወድ ነበር። በአጋጣሚ የሆነው ደግሞ ለኳስ በኩል ትንሽ የተሳካ ነበር። ለትምህርት ቤት ለአርበኛ ትምህርት ቤት ይጫዋት ነበር። በኋላ ለውንጀት ትምህርት ቤት ይጫዋት ነበር። በዚህ ሂደት ውስጥ በጊዮርጊስ ህጻናት ቡድን ተመርጬ ለብዙ ዓመት ከተጫወትኩ በኋላ መጨረሻ ላይ ዋናው ቡድኑን ወደ ውጭ ሀገር ትምህርት ስተድረስ ተጫዎች አለሁ። እንግዲህ በዚህ ጊዜ ሁሉ ውስጥ ፍቅሩ በስፖርቱ አካባቢ በመጀመሪያ በመደበኛ ጋዜጠኝነት ይስራፍ አብረን ያየነው ጨዋታ እንኳን ፍቅሩ ሲናገረው እና ሲገልጸው ይህንን ነገር እንደዚህ ነበር እንደዚህ ነበር የምንልበት አይነት ስራ ነበረ። ሁልጊዜ አፋችንን ከፍተን እናዳምጠው ነበር እና በእውነት እንዳልኩት ስፖርትን በአጠቃላይ በተለይ ኳስ ኳስ አካባቢ ጥሩ አድርጎ የመረዳት እና የመግለጽ ችሎታ ነበሩ። በዚህም ነው ወደ ገና በወጣትነቱ ወደ ጋዜጠኛነት ዞረው በተለይ ኳስ ጨዋታ በሬዲዮ በኢትዮጵያ ውስጥ ያቀረበ ሰው ነው እና እንዳልኩት በእውነት ማቅረቡንም ደግሞ ያውቅበት ነበር። ጨዋታውን መቼም እንግዲህ አሁን ሁሉ ጊዜም ያለፈ ሰው ስም ስነሳ ገመም ገመም ማድረግ የተለመደ ነው። ከቺ በስተቀር በእውነት በጣም ጥሩ አድርጎ የሚገልጽ እኔ በዛን ጊዜ ድንቁር እንደሆነ አያውቅም እንጂ በፍቅሩ በሚገልጽበት አኳን ከዛ ያህል የሚገልጹ ከዛ በኋላ ብዙ ሰዎች ሰምቻለሁ። ለምሳሌ እንደው ጨዋታ በጣም ወገን በጠፉበት ጊዜ እና ሀሳብን በሚመስበት ጊዜ ፍቅሩ በተቻለ መጠን ወራቅ ሆኖ ጨዋታውን ለመግለጽ የሚችልበት ሁኔታዎች ነበሩ በጣም ስሜት ውስጥ ገብቶ ተመልካች ስሜት ውስጥ ለማስገባት በመሞከር ፋንታ የአንዳንድ ሰዎች አጠራ ብሎ ጥሩ ምልባሉ ይቻላል። ፍቅሩ ግን ጨዋታው ደበደንብ አድርጎ መግለጥ ይችልማል። ስለዚህ ለማንኛውም ነ በሰፍሱ ችሎታ ነበር በዚህ በኩል ለማለት እንግዲህ ጥሩ አድርገው ገልጸውታል። ያኔ ደንቁሬ እንደሆነ አላውቅም አሉ አሉላ እና ምን ያህል እንደሚያደንቁትና ምን ያህል እንደሚያስታውሱት ነው የሚያሳየን። እንደው ዶክተር በርሶ አስተያየት ፍቅሩ ለኢትዮጵያ፣ ለአፍሪካ፣ ለዓለም አቀፍ ስፖርት ምን አይነት አስተዋጽኦ አበርክቶ አለፈ ይላሉ? እንደ ገበትሉ ከፍተኛ እንዳልኩት በብዙ መንገድ እንግዲህ በመካከል ብዙ ተራርቀን ነበር። የጊዜው እንገናኛለን። ኢትዮጵያ በመጣ ቁጥር ሳንገናኝ አንቀርም። በተለይ ሮታ ድላይ ትነቃቸው ብዙ ጊዜ አብሮ ይጋብዘን እና እንትን እናደርግ ነበር። በነገራችን ላይ ፍቅሩንና ይነቃቸውን መለየት አይቻልም። ብዙ ጊዜ አብረው የሰሩት ብዙ ሁኔታዎች ጓ ስለዚህ አስተዋጽኦ ብዙ የተቀናጀ ነው ማለት ይቻላል። እንደው ለምሳሌ አንድ እንደ ምሳሌ ቢነግራችሁ በፈረንጅ ሰባ ሁለት ዓመተ ምህረት የአሁንዴ ላይ የአፍሪካ ካፕ ጨዋታና እዛ ላይ አቶ ይነቃቸው ለመጀመሪያ ጊዜ በአፍሪካ ፉትቦል ኮንፌዴሬሽን ፕሬዚዳንትነት የሚወዳደርበት ጊዜ ነበር። እዛ ስንሄድ ትልቃቸው ከይዞ ሄደው ይቅርታ አንተ ብለው መቼም ያሳደገኝ ሰው ስለሆነ ጋሽ ትልቃቸው ብለን ስለዋል ነው እንጂ ሁለቱንም አንቱ ማለት ነበር። ፍቅሩንም እና ይልቃቸውንም ብቻ ያደግነው ነው አንተ ማለት ስላነበር፣ ለማንኛውም ያው እንደሄደን ስንገባ ከትልቃቸው ጋር የሄድነው አራት ሰዎች ቶካሳ ወይዘጆርጅ ፌደሬሽኑ ዋና ፀሐፊ የነበሩ ዶክተር ብርሃኑ ገብራይ የፌደሬሽኑ ህግ አማካሪ የነበረ ያን ጊዜ እኔ እና አቶ ፍቅሩ አቶ የድነቃቸው ዋና ተወዳዳሪ የነበረው የሱዳኑ የሱዳኑ ዶክተር ሀሊም የሚባሉ ሰው ነበሩና እሳቸው እስከ ሀያ ሰው በላይ ይዘው መጥተዋል። እዛ ስብሰባ ላይ በቀስቀሳ በኩል ሎቢ ሎቢን በማድረግ በኩል ለእያንዳንዱ ቴሌቪዥን ለእያንዳንዱ ተወካይ ሞስ አንድ ቀስቃሽ ነበረ ማለት ይቻላል። እኛ አራትም ከአራት ውስጥ በሁለት በከቱ ስማቸውን አነሳኸኛ እንደማይሉኝ እርግጠኛ ነኝ። አቶ ካሳም ሆነ ሰብርሃንም ሆነ እኔም ሆነ ብዙ ይህን ያህል ቀልጣፎችም አልነበርም ለነገሩ አዲሶችን አቶ ካሳ እንኳ አዲስ አይደለም፣ ግን ደግሞ ይህን ያህል ቀልጣፎች አልነበርም። በሁለት ፍቅሩና ይረቃቸው ብቻ ለመንቀሳቀስ ነቃቸው ለመመረጥ ችሎ ለዛሎ ብዙ አመት ያገልገል ችላል። እንግዲህ ፍቅሩን ምን ያህል ልቁ የነበረ በስፖርት ጋዜጠኝነት ብቻ ሳይሆን ከሰዎች ጋር መፍጠር በሚችለው ግንኙነቶች እና ሰዎችን በመቅረብ በማሳመር በኩል የነበረው ሁኔታ በጣም ከዛብ ከፍታ ነበር። እንግዲህ በጠየቃችሁኝ ጥያቄ ወረት በስፖርት በኩል በጣም ከፍተኛ አስተዋጽኦ አድርጓል። እንግዲህ ስፖርት ጋዜጠኞች ማህበርን በኢትዮጵያ በማቋቋም በአፍሪካ በማቋቋም በብዙ መንገዶች ስፖርቱ ከልቀኝነት እንዲስፋፋ ያደረገው ጥረት በልዩ ልዩ መንገዶች በስፖርቱ ውስጥ ያደረገው አገልግሎት ፊፋም ሆነ ኦሊምፒክ ኮሚቴም ሆነ በዚ ኮሚቴው ለምሳሌ የሳማራ ክስፋ በደንብ ማስታወስ ፕሬዚዳንት የአንዱ ፕሬዚዳንት የማስታወቂያ ክፍል ኃላፊና አማካሪ ሆኖ ብዙ ዓመት በጥሩ አይነት ሁኔታ ሰርቷል። ስለዚህ በጣም ከፍተኛ አስተዋጽኦ አድርጓል ለማለት ነው። ትልቅ አስተዋጽኦ ነው። እንደዘረዘሩት በእርግጥ ታላቅ የስፖርት አዋቂ፣ በስፖርት ጋዜጠኝነቱም የመጀመሪያው አቀንቃኝ ወይም መንገድ ያሳየ ነው ማለት ይቻላል። የአሜሪካ ድምፅን ጨምሮ በተለያዩ ተቋማት ውስጥም ሰርተዋል። ዶክተር የሄራድ አቶ ፍቅሩን የመሰለ ሰው ብዙ ስራ የሰራ ሰው እንደሆነ ጥሎ በዚህ ይታወሳል ማለት ይከብድ ይሆናል። እንደው ግን መምረጥ ቢኖርቦ በሙያውም ቅድም የዘረዘሯቸውን እና ሌሎችም በርካታ ስራዎች የሰራ ሰው ነው እና በምን ይታወሳል? እንደ ሰውስ ፍቅሩ ኪዳኔ ምን አይነት ሰው ነበር? እንደው አይነተኛ ነው የሚባል እንደው ተለይቶ የሚታወቅበትን አንድ ሁለት የሚሉት ነገር ካለ እሱን ቢያጫውቱን ፍቅሩ መታሰብ ያለበት መታወስ ያለበት በብዙ ብዙ ነገሮች ነው። በጣም እንደ ማንኛውም ሰው በጣም ወሰብሰብ ያለ ስሜና የነበረው ሰው ሰብሰብ ያለ ስል በበጎ በበጎ አይነት ብዙ ገጽታ ያለው ጨዋታ የተጫወተ እንደሆነ ሁሉን ያደረግነው ሰው መቅረብ ቅድም እንዳልኩ ሰው መቅረብ ይችላል። ለቁም ነገሩም ሆነ ለጨዋታውም ለወዳጅነትም መቅረብ ይችል ነበር ብዙ መንገዶች ለቁሙ ነገሮችም ደግሞ ትንግል አለው። ወዳጅ አክባሪ አባስተዋውቀ እንግዲህ ብዙ ነግ እትን አድርጓል። በእውነት አንደኛ በሬዲዮ በሚያቀርቡበት ጊዜ እንደተናገርኩት ሁሉ በቀላሉ ግን ሁሉ ሰው ሊገባኝ ና በሚስብ አኳ ማቅረብ እንደሚችለው ሁሉ የሚጽፋቸው ነገሮች እንደዚሁ ነበር። ለምሳሌ ታሳልም መም ያላየ ብዙ ሰው ያላየ ያለ መስለኝ የጻፍበት ሁኔታዎች እና የሚያስታውሳቸው ነገሮች በነገራችን ላይ እኔ እንዴት ነው ፍቅሩ ይሄ የፒያሳ ልጅ እኮ ሳይሆን እኛ እኮ አራዳነቱ ነበር እንትል የሚለው እና ለውጌ በአራዳነትና በፒያሳነት እንዲቃረን ነበር ከሀያ ሀሳብ ሚል እናረጋለ። ለማንኛውም በጣም ቀለል አድርጎ ነገሮችን ደግሞ ሰዎችን በሚስልና እንትል ነገ የሚያስተው ሰው ሁሉ ነገሮች እንደው አንድ እንደ ለዚህ ማሳያ የሆነው አንዱ ኢንጂኔር የሆነ ወዳጅ አለን። በጣም ትኩረቱ ስራው ላይ ብቻ ስለሆነ መጽሐፍ ላይ ይህን ያህል መጽሐፍ እንዳሁም መጽሐፍ ግን ግን ከዳር እስከ ምን ያህል

የማያውቀውም እንደ አዲስ ምን አይነት ሰው እንደነበር አቶ ፍቅሩን ቀረብ አድርገው እንዲያይ፣ ቅድናቸውም እውቀታቸውም ብዙ ዘመን የጠገበ ስለሆነ ጥሩ አድርገው አስተዋውቀውናል። ሁሉንም ነገር ማየት በሚችል አይነት መንገድ የሚችለውንም አዋቶ ያለፈ ሰው ነው። ወዳጆቹ እርስዎን የመሰሉም በተለያዩ ቦታዎችም እሱም በተመለከተ የሚነገረው የሚነገረውና የሚታየው በትክክል ኖሯል ማለት የሚቻል ነው። ዶክተር ያየህይራድ ቅጣው ከልጅነት አንስቶ የቅርብ ወዳጆን የአቶ ፍቅሮ ኪዳኔን ህይወትና ስራ ለመመልከት ባዘጋጀ ነው ፕሮግራም ላይ ስለተገኙ የሚያውቁትንም ስላካፈሉን እናመሰግናለን። እግዜር ይስጥልን። እናመሰግናለን። በጣም ለመስጠት በመቻለ ምስክርነቱን ለመስጠት ሁኔታ ላይሆን አመሰግናለሁ። ፍቅሩ የረጅም ጊዜ ወዳጆች አንዱ ከቀድሞ የኢትዮጵያ ትምህርት ሚኒስትር ስፖርተኛ የነበሩና የስፖርት ሕክምና አዋቂም ናቸው። ከዶክተር ያየህ ራድቅጣው ጋር ስለ ፍቅሩ ሕይወትና ስራዎች የነበረንን ቆይታ ነው የተከታተላችሁት። ፍቅሩ ኪዳኔ እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ሰማኒያዎቹ መገባደጃ እና በሺ ዘጠኝ መቶ ዘጠናዎቹ መጀመሪያ ግድም በአሜሪካ ድምፅ በስፖርት ዘጋቢነት ከማገልገሉም ባሻገር ዓለም አቀፍ ስፖርትን የሚመለከቱ አበይት ርዕሰ ጉዳዮች በተነሱበት ጊዜ ሁሉ እውቀቱን ለማጋራት መቼም ቢሆን ፍቃደኛና ዝግጁ ነው። ስለ ታሪክ መጽሐፍ የሚቆጠር ዳጎስ ያለ ግለ ታሪክ መጽሐፍ ከጥቂት ዓመታት በፊት ለንባብ አብቅቷል። የፒያሳ ልጅ በራዲዮ የስፖርት ቶጎችም ሆነ አጠቃላይ ለየት ባለ አቀራረቡ በአድማጮች ዘንድ በእጅጉ ይወደዳል። ጨዋታ አዋቂነትና ለዛውን ጨምሮ የአሜሪካ ድምፅ ተሞክሮውን መልከት ለማድረግ ደግሞ ባልደረባችንን የአሜሪካ ድምፁን የረጅም ጊዜ ጋዜጠኛ ይሄይስ ውሂብን ጋብዘነዋል። አሉላ፣ አንተ ነበርክ ይሄይስን ያነጋገርከውና ወደ ወጋችሁ ትወስደን። እሺ ቆንጅት፣ አመሰግናለሁ። በመግቢያችን ቀደም ብለን አንጋፋዊ የስፖርት ድምፅ ብለነዋል። በኢትዮጵያ ሬዲዮ በ1948 ዓመተ ምህረት የመጀመሪያውን ስፖርት በራዲዮ ያስተዋወቀ ነው። ዓለም አቀፉን ጨምሮ በተለያዩ ደረጃዎች የተሳተፈ ነው። ጋዜጠኝነቱ ይልቁንም ደግሞ እንደ ወዳጅ እንደ ሙያ ጓደኛም ጭምር ከእናንተ ጋር የነበረውን ትውውቅ ወደምንመለከትበት ነው የምንወስድ። የአሜሪካ ድምፅ ከመስራቱን በፊት እውቅያ ከነበራችሁ የት እንደተዋወቃችሁ የምታስታውሰው? እኔ ያው ጋሽ ፍቅሩ ለበለው አንደኛ ነገር በሱ ሞት በጣም በጣም አዝኛለሁ። መጀመሪያ ያገኘሁት አቶ ፍቅሩ ኪዳኔን ስሙንም እንኳን የሰማሁት የአሜሪካ ድምፅ ሬዲዮ ስሰራ አንድ ስፖርት ተናጋሪ ለአሜሪካ ድምፅ ሬዲዮ አማርኛው ክፍል ሊታከል ነው ሊገባ ነው በሚል ያኔ የክፍሉ ኃላፊ አቶ ንጉሴ መንገሻ እንደዛ ባለ ጊዜ ያኔ ነው የመጀመሪያ ጊዜ ፍቅሩ ኪዳን የሚለው ስም የሰማው። ከዛ በቃ ከፈረንሳይ ሀገር በእውነት የስፖርት ዝግጅታችን ምንም ማንም ሰው አልነበረው። አንድ የሱ ከኛ ጋር ገብቶ ለአሜሪካ ድምፅ መስራት ሲጀምር በቃ ዓለምን በሙሉ ማሰስ ጀመርን። ስፖርቱን እንዴት እንደሚያውቃቸው፣ ስለ ፉትቦል ካልክ፣ ስለ ሯጮች ካልክ፣ የኢትዮጵያ ስፖርት ምን አይነት ገናና ስም እንደነበረው ያኔ ማወቅ ጀመርኩኝ አሁን በቃ ድምፁን እሰማለሁ በየጊዜው ሪፖርት ያደርግልናል አድማጮቻችን በሙሉ በጣም ነበር ደስ ያላቸው ይህ እንግዲህ በፈረንጆች አቆጣጠር ወደ ናይንቲን ኤይቲ ፋይቭ ኤይቲ ሲክስ ማለት ሺ ዘጠኝ መቶ ሰባኒያ ስድስት በአውሮፓ አቆጣጠር ማለት ወደዛ ሰፈር ነው ሰባዎቹ መጨረሻ ይችላል ስለዚህ ሶስት አራት አምስት አመት በጣም ሰርቷለኝ እና ከዛ በኋላ ሊመጣ ነው ሊጎበኝ ነው ይባልና፣ ሲመጣ ለመጀመሪያ ጊዜ በቃ ልክ ማውቀው ሰው ነው የመሰለኝ፣ ሳገኘው ስለምን በየጊዜው ሪፖርቱን እንቀበላለን፣ እናስተላልፋለን። ልክ አንድ በቃ የጠፋ ዘመዳችን እንደተቀላቀለ ነው። በጣም ደስ የሚል ተጫዋች ነው። ትንሽ ደግሞ ሲጃራ ትንሽ ነበረችበት። ኑቱ እንከተላለን እሱ ሲያ እና በቃ ጨዋታው ስለ ፈረንሳይ አገር ስለ አለም ያልዞረበት አለም የለም። ስለሱ ያጫውተናል። ከዛ አንዴ በወሬ በወሬ አንተን እኮ አጎትህን አውቀዋለሁ አለኝ እና ያንተም ስም ሁሉ ጠቅሶልኛል የይሱ የሚባል ወንድሜ ልጅ ቪኦኤ ይሰራል ብሎ አዳም ተረፈ ታውቀዋለህ ወይ ሲለኝ ኮሎኔል አዳም ተረፈ ማለት አጉቲ ኤርፎርስ ነበረ። ከዛ ወጡ ደግሞ ኢትዮጵያን ኤርላይንስ ነበር የሚሰራው። ለካስ እሱና ክፍሉ በሺ ዘጠኝ መቶ ስልሳዎቹ ኮንጎ ዘምተዋል እና አብረው ኖረዋል ሁለት አመት ያህል። በቃ እዛ ብዙ ነገር አሳልፈዋል። ወዳጅነታቸው እስከዛሬ ዛሬ ተሚተናኛሉ ይዋኛሉ። በጣም በጣም የብዙ አመት ወዳጅነት ነው። ይሄ የጋሽ ፍቅሩን ያወቀ እንደ እድሜው ሳይሆን እንደ ስፖርት ሰውነቱም እንደ ጋዜጠኝነቱም በቅርብ ስሜት አንተ እንለዋለን። ፍቅሮ ኪዳኔ አንጋፋነቱ ከማንኛውም ሰው ጋር በቀላሉ እንዲቀርብ አልከለከለውም። እንደ እድሜው ሩቅ አይደለም። ቅድም እንዳልከው ጨዋ ታዋቂነቱ፣ እኛም እንኳን የኋለኞቹ ያን ግሩም ለዛውን ማድነቅ ችለናል። እስኪ እንደው በተለየ ስሜት የምታስታውሰው በብዙ ዓመታት ውስጥ የምታውቀው ወዳጅም ጭምር ስለሆነ ትውስታ ሰፊም ይመስለኛል። በመጽሐፉ እንደሚተርከው ደግሞ በጣም ብዙ ታሪኮችን የሚያውቅ ነው። በጣም ያልተለመደ ምናልባት በዚህ ሰዓት የሚሰሙ አድማጮች ፍቅሮ ኪዳኔ በዓለም አቀፍ ደረጃ ብዙ ስራዎች መስራቱ፣ በኢትዮጵያ ውስጥ በርካታ ስራዎች እንደሰራ አንዳንዶቹን አሁን ነው ያወቅኩት። በመጽሐፉ የተረካቸው ያያቸው፣ የተመለከታቸው፣ ያገኛቸው ሰዎች የሚገርም ነው። ዓለምን ተጉዟል። ከዚህ ሌላ ገጹ ግን ለዛ ያለው ጨዋታ አዋቂነቱ በራሱ ጭምር የሚቀልደው ነው እና ምን ትዝ ይልሃል? እንደው ለየት ያለ እንደው ጨዋታ አዋቂነቱን የሚያሳይ የምታስታውሰው ታሪክ አለ? አለ አንድ ታሪክ አለ። አሁን ለብዙ ሰው እናገራለሁ። እሱ እና ፈረንሳይ ሀገር ገና ለትምህርት ያ ነው ሲልኩኝ፣ ፓሪስ ውስጥ አንድ ሆስቴል ውስጥ እኖር ነበር አለ እና እዛ ሆስቴል እየኖር ከዛ ከሆስቴሉ እየወጣሁኝ ትምህርት ቤት እየሄድኩ እማራለሁ። እዛ ሆስቴሉ ደግሞ እንደ ሎቢ ራሽ እዛ ባህር አለ እና እዛ ውስጥ እንዳለ ግጥም ብሎ መጠጥ አለ ምን አለ። ጠዋት ተነስቼ ወደ ስራ ሲሄድ አለ ፈረንሳዮች ጥቅጥቅ ብሎ እዛ ሆስቴሉ ሎቢ ውስጥ ባህሩ ላይ ቁጭ ብለው ይጠጣሉ አለ። ይህንን ኮኛ ሲሉታለ እና በጣም ይገርመኝ ነበራለ። ትምህርት ቤት እየሄድኩ እንዴ እንደዚህ ጠዋት ላይ ፈረንሳይ ሀገር እንዴት ነው ኮኛክ የሚጠጣው? እፋላ ሰፋለዋል። ከዛ እንደዛ እያለ ትምህርቱን ተርሶ ተመልሶ አዲስ አበባ ሄዶ ሰውሉ ማታ ላይ እንደው በቃ ሲጠጣ ምናምን ሲለው ኮኛክ የሚጠጣው ጠዋት ነው ፈረንሳይ ሀገር ምንድን ነው እናትህ እያለ ሰው ሁሉ ከዛ በቃ ፍቅሩ ኪዳኔ ጠዋት ነው የሚጠጣው ብሏል እያለ ሰው የሰበሩ ሰው ጠዋት ጠዋት የት ኮኛክ ይጠጣል? ከዛ ሁለት አመት ነው ሶስት አመት በኋላ ተመለስን። እዛው ሆስቴል ተመለስን የመጨረሻውን ትምህርቱን ለማጠቃለል እንደ ልማዱ ከሆስቴሉ ጠዋት ላይ ሲወር ያ ጥቅጥቅ የሚለውና አብረው የሚጠጡት ቦታ ላይ አንድ ሰው እንዴት ነው እንደዚህ ብዬ እዛ የነበረውን ሰውዬ የት ሄደ ያ ሁሉ ሰው ጧት ጧት የሚጠጣው ሰው ስል ያን እኮ አንተ ስትመጣል፣ ዛሬ ሁለት ሶስት አመት አንድ ፎቅ ከዚህ ፊት ለፊት ይሰራ ነበረ እዛ የሚሰሩት ማታ ማታ ሰርተው ወደ ቤታቸው ከመሄዳቸው በፊት ጠዋት ትንሽ በቃ የማስተኛ ኮኛ ቅጠጥተው ነው የሚሄዱት። እነሱ ማታቸው ነው እሱ እንዳሰበው ጠዋት አለ ነው እንደዛ ብሎ ብዙ አስቆናል። ሲያወራው ብ በጣም ነው ታሪክ አለው። አንዴ ደግሞ ያኔ አማርኛ ሰርቪስ ሠራ የሙዚቃ ፕሮግራም የእንግሊዝኛውን ሰራ ነበር እና እዛ ላይ ትንሽ መጣ። ከስፖርትም ጋር የተያያዘ ምናምን እንደ እንግዳ ልጋብዙ ስለው ነው ፕሮግራሙን በሙሉ አድርገው፣ አለ ምንድነው የማደርገው ስል ስለ ፒያሳ ጠይቀኝ እና ስለ ፒያሳ ወራለሁ ብሎ፣ ግማሽ ሰዓት ብሎ ስለ ፒያሳ ወራለኝ እና ያኔ በሚገኝ መቼም አሁን ለጻፈው ምንድነው የፒያሳ ልጅ ጻፈ። ለሱ መንደርደሪያ መሆን አለበት ይሄንን መጽሐፍ። ከመጽሐፉ በፊት አትሊስት አስራ አምስት ሀያ ዓመት በፊት መሆን አለበት። ያኔ መቼም እንዴት አድርጎ ስለ ፒያሳ በግማሽ ሰዓት የተጫወተልኝ ቴፖ ቢገኝ መቼም ምስክር ይሆናል። እንዴት የሚያምር ኢንተርቪው ሰጠኝ። እና አንድ አይነት ፍቅር አለው ከፒያሳ ጋር፣ ከኢትዮጵያ ሕዝብ ጋር፣ ከለዛው ጋር፣ ከጨዋታው ጋር፣ ከጨዋነቱ ጋር። በጣም በጣም በቃ ኢትዮጵያ ማለት ሪሊ ፍቅሩ ነው። የፍቅሩ ደግሞ ህልፈት ትንሽ ኢትዮጵያ ሞታለች ማለት ይቻላል። ሪሊ ሰው ነበር። በጣም ገልጸዋል። ፍቅሮ ኪዳኔን አጭር ጊዜ የሚያውቀው እንኳን የሚያገኘው ቅድም የገለጽከውን የሰው ወዳድነቱን አዋቂነቱን፣ ጨዋታውን፣ ለዛውን ጊዜ ሳይፈጅ እንዲያውቀው እንዲያየው ያደርጋል። ስለ ፍቅሮ ኪዳኔ አንስተህ አይቋጭም። ባጭሩ እንደው ለመሰናብቻ ግን ቅድም በጨረፍታ የነካኸው ጋሽ ፍቅሩ በየሄደበት ሀገር ሰው ያቀርባል፣ ይወዳል። ቅድም ስለ አጎትህ ከኮንጎ የሚነሳው ለበርካታ ዓመታት የዘለቀ ጓደኝነታቸውን ገልጸሃል። እንግዲህ ሺ ዘጠኝ መቶ ስልሳዎቹ ነው የምናወራው ጊዜ ከእናንተም ጋር ያለው ትውውቅ በአውሮፓውያኑ ሺ ዘጠኝ መቶ ሰማኒያዎቹ አጋማሽ በኢትዮጵያ ሺ ዘጠኝ መቶ ሰባዎቹ መጨረሻ አካባቢ አንስቶ ነው እኛም በኋላ በደረስንበት ባለፉት አስራ አምስት ዓመታት ውስጥ ተዋውቆን እንደ አባት እንደ ታላቅ በመጣ ጊዜ ሁሉ አብረን እናገኘዋለን። ከአንተም ጋር ጭምር የምናሳልፈው ጊዜ በጣም ይገርማል። ሁልጊዜ አስቦበት መትዋኛለ ሊያገኝ ቀድሞ ነግሮን ሁሉ ነው የምናገኘውና በአገር ደረጃ የሚባለው እንደው በትልቅ ብቻ ሳይሆን ስለ ሰው ወዳድነቱ ከሰዎች ጋር ስላለው ግሩም ግንኙነት ደግሞ በመጠኗጫው እስኪ አሁን አንዴ እሱ ካቀረበ ተወደደ። በጣም ሰው የሚፈልግ ሰው እንደዛ ማንም ሰው ሌላን ሰው አይፈልግም። እንደ ድሮ መገናኘት አይቻልም። ግን ዋና ዋና ዋና የኔ የፌስቡክ ጓደኛ ሌሊት ላይ ሁሉ ሜሴጅ ይልክልኛል። አዲስ ነገር ካለ አንዳንዴ ደግሞ ላይክ ወዲያውኑ መልስ ካልሰጠው ከንትኑ ከማህበሩ ትባረር አለ ይሰጣል። ሚስም አደርገው በጣም አሁን እን በቃ በጣም አንድ ነገር የጎደለብኝ ያቺ ማታ ላይ እሱ ሚልክልኛ የጊዜ እንትን የለው ነገር ደስ ካለው ነው ሚልክልኝ እና ሌሊት ላይ ያቺ ስልኳ ጤኝ ጤኝ የምትለው በሙሉ በቃ አሁን እሱ እሱ ቆመን በቃ እና እሱ እሱ በጣም ሚስ አደርገዋል በእውነት የነበረኝ በጣም አሁን ብዙ ብዙ አሳዘኖኛል ሰሞኑን በጣም አዝኛለሁ። እንደ ወዳጅ ጓደኛም እንደ ሙያ ሰውም በእርግጥ አንድ ታላቅ ሰው አትናል። እንደ ሀገርም አንድ ታላቅ ሰው ኢትዮጵያ አታለች። ቅድም ጥሩ አድርገ ገልጸዋል። ትንሽ ኢትዮጵያዊነት ህይወት ያጣበት የሚመስል አጋጣሚ ነው። ረዥምና ደስታ የተሞላበት ለስኬትም የበቃ ረዥም እድሜ መኖር የታደለ ነው። የምናዝነውን ያህል በብዙ ታላላቅ ስራዎቹ የምናስታውሰው ታላቅ ሰው ነው። በደንብ ኖረዋል ማለት ይቻላል። ህይወትን ትርጉም ባለው መንገድ የኖረ ሰው ነው። ያልሆነው ያላደረገው ነገር ያለ አይመስልም። ታሪኩን እንደ አዲስ መለስ ብዬ ስመለከት የታዘብኩት ይሄን እና፣ በፍቅሩ ኪዳኔ ሞት ሀዘን የተሰማቸው የቅርብ ወዳጅ ዘመዶቹንም ብዙዎች መጽናናትን እንመኛለን። በጣም አመሰግናለሁ። የየስ እኔም በጣም አመሰግናለሁ። አሉላ፣ በጣም የሚቆጨኝ ነገር ምንድን ነው? አብረን አንተ ጋር ሰርተናል። እነ ተሾመ መምት ህይወት ሳሉ አስታውሰናል፣ ከፍተኛ ክብር ሰጥተናል። ለጋሽ ፍቅሩ ያንን አይነት ሳናደርግ ስለሄደብኝ በጣም አልናል። እውነት ነው ያን እድል አላገኘንም። ከህይወት በኋላም ቢሆን የሚከበርበትን ማሰብ ያለብን ይመስለኛል። ጥሩ ሀሳብም ነው ያነሳው ይሄይስ። ባለፉት ጥቂት ሳምንታት በጀምር ነው የአሜሪካ ድምፅ የአማርኛው ክፍል አርባኛ አመት መታሰቢያ የጋሽ ፍቅሩንም ድምፅ እንስማ የሚሉ ጠያቄዎች ቃል ገብተን ነበር። እንዳለመታደል ሆኖ ያን ቃል በገባን በሳምንቱ ነው ያረፈው። በእጅጉ አዝነናል። ወደ አንተ ስንመለስም እንደ ተቀሩት ወዳጆችህ ጡረታ ላይ አይደለህም። አንተ አሁንም ከአሜሪካ ድምፅ ጋር ነህ። እንግሊዝኛው ክፍሉ አድማጮች እንደሚከታተሉ አውቃለሁ። ከሌሎች የቀድሞ ባልደረቦቻችን ጋር በቡድን በቡድን እያገኘናችሁ ነው። ከነኛ ዝግጅቶች በአንዱም አድማጮች መልሶ ያገኘኋል። ይህይስ በእኔም በኩል መልሼ እስካገኘህ መልካም ጊዜ። እግዜር ይስጥልኝ አመሰግናለሁ። Thank ቆንጂት በቀደመው ዝግጅታችን አድማጮቻችን ተቀሩት የአሜሪካ ድምፅ የቀድሞ ባልደረቦች የሚወዷቸው ድምፆች ጋር ፍቅሩ ኪዳኔን አቅርቡልን ተብለን ለዚያ እድል ሳን በቃ ቀረን እንጂ እኛም ቃል ገብተን ነበር፣ እንደምታስታውሽው ቃል ገብተን ነበር። እንዳልከውም አድማጮችም ጠይቀዋል። ፍቅሩን ድምፅ ብታሰሙን ያሉ ነበሩ። ልክ ነህ አሉላ የኒውዚላንዱ አድማጫችን አቶ አበበ ታፈረ ነበሩ አንዱ። አቶ ፍቅሩ ኪዳኔ የስፖርት ዜና ሲዘግብ ከፖለቲካና ከታሪክ ጋር እያዋዛ ስለሚያቀርበው ልዩ ውበት ነበረው። ታዲያ እንደ አሁኑ ዘመን ኢንተርኔት ስላልነበር፣ አንዳንድ ጊዜ በስርጭት ጥራት ወይም እየታፈነ ድምጿ አልሰማ ሲል በብስጭት ብድግ ቁጭል ነበር ሲሉ፣ ያን የሚያደንቁና የሚወዱትን አቀራረብ እንደምን ባለ ጥልቅ ስሜት ይከታተሉ እንደነበር አጫውተውናል። ቁጥራቸው ከበዙት የፍቅሩ ኪዳኔ ስጦታና መታሰቢያዎች ውስጥ ናቸው። አንዳች መልካም አድርጎ ያለፈውን ፍቅሩ ኪዳኔን በእነኚህና ትቶ ባለፋቸው ሌሎች ስራዎቹ እናስበዋለን፣ እናስታውሰዋለን። ለስንብቱም ፍቅሩ ይወዳቸው ከነበሩ ቆየት ያሉ ዜማዎችና ድምፃውያን መካከል አንዱን እንጋብዛችሁ። አድማጮች የሰማችሁት የፍቅሮ ኪዳኔ ምርጫዎች ከነበሩት የጃዝ ሙዚቃ አቀንቃኙ አሜሪካዊው ድምፃዊ ናት ኪን ኮል የተጫወተውን ስልት ነበር። ቆንጅት ታስታውሽ እንደሆን ከዚህ ቀደም ያነሳውብሽ ይመስለኛል። ጋሽ ፍቅሩ ከአመታት በፊት ከሱ የሙዚቃ ስብስቦች መርጦ በሲዲ ቀርጾ በርካታ ዜማዎች የተሰባሰቡበት ሁሉም የእንግሊዝኛ ስልቶች ናቸው። አንዳንዶቹ በሙዚቃ መሳሪያ ብቻ የተቀነባበሩ ሰጥቶኝ ነበረ። እንደውም በራዲዮ መጽሔት ላይ አንዳንዱን አጫውተናል። የፒያሳ ልጅ መጽሐፍ የወጣ ሰሞን ነው እና የሚገርምሽ ጋሽ ፍቅሩ በጣም ዘመናዊ ሰው ብቻ ሳይሆን ለጥበብ ያለው ፍቅር፣ ለሙዚቃ ያለው ፍቅር፣ የሚወደውን ነገር ማካፈል ያለው ልማዱ በጣም ይገርማል። እውነት ነው። አሉላ የሙዚቃ ፍቅር እንደነበረው የሚወዳቸውን ዜማዎች የያዘ ቀደም ሲል እንዳልከው ሲዲዎች እንደሰጠህ አጫውተኸኝ ነበረ። ቆንጂት፣ አሁን አድማጮችን በቀጥታ በቀጠሮ ወዳሳደር ነው ከሶስቱ የቀድሞ የአሜሪካ ድምፅ ባልደረቦች ወርቅ አፈራው ከበደ ሰለሞን ክፍሌና ፍሬገነት አሰግድ ጋር ወደ ያዝነው ነው የቤተሰብ ወግ እንፍሰዳቸው፣ ወደዛ መሻገራችን ነው። እንግዲህ ይህንን የመጨረሻ ክፍል ወጋችንንም በትናንቱ ምሽት ዝግጅታችን እልባት ካደረግንበት ይሆናል የምንጀምረው። በእርግጥ የማይረሳ ዜና ነው። ወርቅ አፍራው ከገጠመኞች ያጋራህን እናመሰግናለን። ቆንጅት፣ አንዳንድ ቀሪ ጥያቄዎች አሉኝ፣ ነገር ግን አንቺ ብትቀድሚ። እሺ፣ እኔ ፍሬገነትን አንድ ያጋጠማትን ነገር ላስታውሳት ብዬ ነው። አስታውሳለሁኝ ኢትዮጵያ ለስራ ተልከሽ ሻሸመኔ እነዚህ ራስተፈሪያንስ ያሉበት አካባቢ ሄደሽ ነበር። የእነሱ አካባቢ ላይ አስታወሽው? አዎ፣ ያጋጠመሽም ነገር ነበር። በጊዜው ከባድ ጊዜ ነበር። አዎ፣ እዛ የወጣቶች ፕሮግራም ለመስራት ነበር የሄድኩት እና በአካባቢው እዛ የሚወራው ብዙዎቹ ልጆቻችን ተበላሹ። እንግዲህ እዛ ያሉት ጀመክስተኖች ሐሺሽ ያጨሳሉ፣ ጠፋሪስት ያበቅላሉ ከዛ አሁን ያንንም ለመዘገብ ነው። እዛ አካባቢ ወጣቶች ነበሩ እና አይቻለሁ፣ በራሴ የሚያየኋቸው በጣም ትንንሽ ልጆች በቃ እንዲሁን ፍዝ ብለው ያየኋቸው ነገር የሚያሳስብ ሁኔታ ነበር። አንዳንዶችንም አናግሬያለሁኝ እና እነሱንም አናገርኳቸው። እነሱ የተለየ አመለካከት ነው ያላቸው። እኛ ይህንን ነገር የምንጠቀመው በጣም አንዴ ነው መንፈሳዊ ሜዲቴሽን ለማድረግ ነው የምንጠቀመው፣ እና በቀን አንዴ ነው እኛ ሪስ ኃላፊነት በተሞላበት መልኩ ነው የምንጠቀመው። ማሪዋና ምንም ጉዳት የለውም አለኝ ሰውየው። ምንም ጉዳት የለውም እዚህ ሀገር እንደውም አለ ሲናገር። እዚህ ሀገር እንደውም ወንዶች ተሰክረው የሚሆኑትን አጥተው ሚስቶቻቸውን ደብድበው የሚያቆስሉ አሉ አለ እና ይሄ ነገር ግን፣ እሺ እናንተም እንግዲህ ትልልቅ አዋቂዎች ስለሆናችሁ ሪስፖንስብል በሆነበት መንገድ ልትጠቀሙ ትችላላችሁ። እነዚህ ወጣቶች ግን ደግሞ ከእናንተ ስርስር የሚሉ ልጆች እዛ ሱስ ተጠምደው እንደዛ እያልኩኝ እያለው በመካከል አይ ቲንክ አንድ ሰው ተገድሎ ነበር መሰለኝ እዛ አካባቢ አንድ ቀን በፊት እና በማላውቀው ሁኔታ በቃ ነገሮች ተለዋወጡና ይህን ነገር መስማት አለብን ማዳመጥ አለብን ከዚህ ሜዲያ ምናምን በቃ ማት ነገር

ቆንጂት የረዥም ጊዜ የሙያ ሕይወታቸው መንገዳቸውን ነው እና የሚያካፍሉን፣ ብዙዎችም ደስ ብሏቸው በጨዋታ ስሜት የሚከታተሉት ይመስለኛል። ወጋችን እንደ ቃለ ምልልስ ሳይሆን እንደ ጋዜጠኞች ጨዋታ ነው እና ቅድም ሰለሞን የራሱን አካፍሎናል። ዛሬ የት ናችሁ የሚለው ጥያቄ እገሌ የት ነው ዛሬ በምን ሁኔታ ላይ ነው ያለው ጡረታም ወጥቶ ቢሆን የት ሀገር ነው ያለው? እንዴት ነው ያለው? የረዥም ጊዜ አድማጮቻችሁ ጥያቄ ነው፣ ሁልጊዜም የምንሰማው ነው። ወርቅ አፈራው ገና በወጣህ የመጀመሪያና ሁለተኛ ዓመት ውስጥ በተከታታይ መጽሐፎች ጽፈህ ነበረ። ሰለሞን ቅድም እንዳጫወተን የሕይወት ታሪክም ባይሆን መጽሐፍ ወደ መጽሐፉ ነው የያዘነበልከው። ጋዜጠኛ እንግዲህ ጊዜ ሲያገኝ የሚሰራው ትልቅም የሚፈለግ ስራ ነው። ልብ ወለድም ልብ ወለድ ያልሆነም መጽሐፍ በአማርኛም በእንግሊዝኛም ነበር በተከታታይ የጻፍከው። እስኪ ንገረን፣ ከጡረታ በኋላ ምን አይነት መንገድ አለ? ስለ መጽሐፎችም በጊዜው አድማጮች መስማት ድል ሊኖራቸው ይችላል። እንደው በመጠኑ ለመጀመሪያ ጊዜ ለሚከታተሉ የመጽሐፎችህን ስም ጨምረ። አመሰግናለሁኝ። አው ጡረታ ከወጣው በኋላ ዝም ብዬ ቤት መቀመጥ አልፈለኩም። አላማዬ መጽሐፍ ለመጻፍ ነበረ እና የመጀመሪያው እንግዲህ የጻፍኩት በእንግሊዝኛ ነበረ ቦርደርለስ ላቭ ይባላል። ወሰን የሌለው ፍቅር ማለት ነው። እዚህ ዋሽንግተን አካባቢ የሚኖሩ ኢትዮጵያውያንና ኤርትራውያን አሉ። ከዛ ደግሞ የወያኔ መንግስት ከመጣ በኋላ ደግሞ የዚህ የዘር የምናምን ነገር ድሮ የማይታወቅ ነገር እየተበራከተ ስለመጣ ያንንም እስኪ ለዛም ደግሞ አንድ የሆነ መልክ ለመጠስ ብዬ ነው። ታሪኩ ላይ አንድ ኢትዮጵያዊ አለ፣ እንዲሁ በቃ ስራውን ይሰራል። ደግሞ አንዲት ኤርትራዊት ልጅ አለች፣ እሷም ወይትረስ ሆና የምትሰራ ነች። እሷ በምትሰራበት ቡና ቤት ውስጥ ወይንም ቁርስ ለመብላት ይሄዳል ይሄ ልጅ ነው። እሷ ነች የምትታዘዘው። ከዛ ታሪኩ የሚቀጥለው እንግዲህ ያን ጊዜ ይተዋወቃሉ። ከዛ በኋላ እስከ መጨረሻው ድረስ እስከ መጋባት ይደርሳል። እና በመሀል ግን እነዚህ ሁለት ወጣቶች በፍቅር በሚራምዱበት ጊዜ አንዳንዴን ተቃውሞ ይገጥማቸዋል። ከእሷም ወገን፣ ከሱም ወገን ይገጥማቸዋል። እንደምንም ብለው ብቻ ያንን ሁሉ አልፈው ተጋብተው ያሉበት ሁኔታ ነው። እሱን በእንግሊዝኛ ነበር የጻፍኩት። እሱን አሳትሜ በሚቻል መጠን እንትን አዳርሽ ያለውኝ ግን ያልተሸጡም ብዙ አሉ ከዛ ደግሞ አሁን በአማርኛ መጽሐፍ ልሞክር ብዬ ሴራ በገነተ ልዑል ቤተ መንግስት የሚል ታሪካዊ ልቦወለድ ነው የሚያተኩረው በጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የሚባሉ የጽህፈት ሚኒስቴር ነበሩ ድሮ በንጉሰ ነገስቱ ጊዜ እና እሳቸውን ነው እንትን ዋና ገጸ ባህሪ እንትን አድርጌ ያቀረብኩት እና ደግሞ ሌሎች እንደዚሁ የፈጠርኳቸው ሌሎችም አሉ መጽሐፉን እንዳጋጣሚ ሆኑ ሆኖ ተወዳጅ ሆኖ ሶስት አራት ጊዜ ታትሟል። አሁን ኢትዮጵያ ከዛ በኋላ ደግሞ የጀመርኳቸው ደግሞ ሌሎች ነበሩ አሁን ተንጠልጥለው ቀርተዋል። አንዳንድ የግል ጉዳይ እንቅፋት ሆኖብኝ ለመቀጠል አልቻልኩም። በዛ ምክንያት ነው እንጂ ተስፋ አለኝ። ሁሉ ነገር ሲረጋጋ መጽሐፎቹንም እጽፋለሁ ብዬ ተስፋ አለኝ። ያመለጠ ማመላደር አልቆ እንደምናነበው ተስፋ አለኝ። እንደቀደሙት መጽሐፎቹ ስቱን ይደረገዋል። በፍጥነት ነው ደግሞ የጻፈው ቆንጅትና ሰለሞን እንዳሉት። እንግዲህ ለንባቡ ያብቃንና ሌላ ወግ ይኖረናል። ፍሬገነት ወደ አንቺ እንምጣ። አንቺ በጡረታ አይደለም ከአሜሪካ ድምፅ የወጣሽው በተለየ ሁኔታ በስራ ወደ ሌላ ሀገር መሄድ ባለብሽ ሁኔታ ውስጥ ነው። የተወሰኑ ነገሮች ብታካፊን አሁን ለዩናይት ስቴትስ መንግስት ነው የምትሰሪው፣ በስራ ላይ ነው ያለሽው፣ የጡረታ ዕድሜ ሳትደርሽ ነው አሁንም አልደረሽም። እና ምን ታጫውችን አለሽ? ምን እያደረግሽ ነው፣ ፍሬ ገነት የት ናት ለሚሉ ምንድን ነው መልስሽ? ጥሩ፣ እኔ እንግዲህ ቪኦኤን የለቀኩት በጁላይ ሁለት ሺ ሰባት ነው ለአውሮፓውያን አቆጣጠር። እንግዲህ ባለቤቴ ላይኩን ተፈራ እዛን ጊዜ ተነጋግረንበት ነው። እሱ ውጭ ሀገር በለሴት ዲፓርትመንት ወጥቶ መስራት ይፈልግ ነበር። በጋና ተመድቦ ለዩናይትድ ስቴትስ ኢሚግሬሽን ለስቴትስ አታሼ ሆኖ እዛ ለመስራት የዌስት አፍሪካ ምዕራብ አፍሪካ ሀገሮችን አጠቃሉ እንዲህ እሱ ትልቅ ኃላፊነት ትልቅ ስራ ስለነበረ በዛ የተነሳ ነው። እንግዲህ ቪኤ ጥዬ ወደዛ ለመሄድ የወሰን ነው አብረን ስል ነው የወሰንኩት ማለት ነው። እና ያው በጣም በጥሩ ሳምሃው በደስታም በሀዘንም ነበረ እንግዲህ የሄድ ነው። አምስት አመት ከተኩል ኖረናል። እንግዲህ ያም እኔ ስቀጠር ቪኦኤ ስቴት ዲፓርትመንት ስር ነበረ። ለመስራት እድል ነበረኝ ትላግንቼ ነበረና እዛ በስቴት ዲፓርትመንት አማካኝነት ትሬኒንግ ማግኝቼ እዛው ኮንስለር ኦፊስ ውስጥ ሰራ ነበረ። በዛ ጊዜ አልተቀመጥኩም ለትንሽ ለአንዱ አራት ወራት ምናምን ነው እንጂ ጥሩ ወዳጆች ጥሩ የስራ ልምድም የቀሰምኩበት ጊዜ ነበር። እንግዲህ አዲሱ ይቀልድብኛል የቤት እመቤት እያለ የቤት እመቤት አልሆንኩም እንዳስበው ሌ የቤት እመቤት ብቶኝ ነው ምስቴጁ ነበር የነበረው የቤት እመቤት አልሆንኩም ግን ስራ መሰራ ነበረ ሌላ ፕሮፌሽን እንዳገኘ እድል ያገኘውበት ነበር ያ ጊዜ እና ስመለስም እንግዲህ ለኢኮኖሚ ደግሞ አጋጣሚ ሆነና ካሊፎርኒያ ተመደበ። እኔም ልቤ እንኳን ወደ ዲሲ ነበር የዛን ጊዜ ብዙ ጊዜ እና እንግዲህ አምስት አመት ተኩል ያው ጋና ኖር ያለ አሁን ደግሞ ወደ ዲሲ ነው እንግዲህ የምመለሰው እያልኩኝ እየሞካከልኩ እያለው ከዛ ሳልወጣ ስራ በላክ አመለካከቼ ነበረ እና ወዲያው ደግሞ እድሉ ቀናና እንግዲህ ሳይታሰብ የእህል ውሃ ነገር ሳውዘን ካሊፎርኒያ እንግዲህ ኦሬንጅ ካውንቲ ገኛለሁኝ ለዩኤስ ኢሚግሬሽን ነው ምሰራው። ጥሩ ነው እንግዲህ በዚህ ሁኔታ ላይ ነው ያለሁት። ግሩም ነው። አንድ የጋዜጠኛ ከሆኑ ብዙ የተለያዩ ስራዎችን የመስራት እንደ ሁኔታው እንዳጋጣሚው አዲስ ነገርም መማርና መስራትን ያስችላል እና ሙያው ብዙ በር የሚከፍት ይመስለኛል። አዎ አዎ። ሌላው እንግዲህ ስራዬ መቼስ ቪኦኤ መብረር ነው እንግዲህ እረፍት የለም። ሁልጊዜ ቀደም ሰለሞን እንዳነሳውም ጠዋት ትገባለህ፣ ማታ ትወጣለህ፣ ታመሻለህ። በተለይ እረፍት ልሂድ ሲባል እረፍት አይደለም ያለው፣ እውነት ለመናገር ባክሎግ መሰራት አለበት። ሁሉ ነገር ተሰርቶ ተሰናድቶ ነው የጋዜጠኝነት የሚዲያ ሙያ ካልሰሩበት ብዙ ሰው አይረዳውም። ሰላሳ ደቂቃ ከሆነ ፕሮግራሙ፣ ሰላሳ ደቂቃ ኤፈርት ወይም ድካም እንዳለ ነው ሰው የሚያስበው። ግን ያንን ነገር እዛ ለማድረስ ስንት ድካም፣ ጥረት እንዳለ አይታወቅም። እና በጣም ከባድ ነው። ታሞ መቅረት እንኳን ይከብዳል። ምክንያቱም እኔ አንድ ሰው በሚቀርበት ጊዜ ያንን ስራ ሌላ ሰው መሰለኝ። ስለዚህ ሁሌ ያ ነገር በቃ አስ ያሳቅቃል። በጣም ካልታመመ በጣም ከአቅም በላይ ካልሆነ በስተቀር ሰው ዝም ብሎ አመመኝ ብሎ ሊቀር አይችልም። ምክንያቱም አንድ ሰው መጉደል ሰው ላይ በጣም ትልቅ ጫና ነው የሚፈጥረው። ያ ነገር ኦፍኮርስ ቅድም እንደጠቀስኩት አብሮነቱ፣ አብሮ መስራቱ፣ አንድ ላይ መሆኑ እሱ መቼም ቢሆን የሚስማረገው ነገር ነው ሁሉ ጊዜ ምክንያቱም ያ ቤተሰቤ ነው የቪኦኤ ቤተሰብ በቃ በቃ እንደ ቤተሰብ ነው። ያ ነገር የስራው የደስታው የሀዘኑ ሁሉ ነገር አንድ ላይ መሆኑ በጣም የሚያስደስት ሆኖ ሳለ አሁን ደግሞ እኔ ትንሽ ትንፋሽ አግኝቼ ነው የምኖረው። ምሰራው የስራዬ ጠባይ ስራዬ ነው የኔ አለቃ የሚሆነው ቆንጂት እንግዲህ፣ ከቀድሞ የስራ ባልደረቦቻችን ከወዳጆቻችን እናንተ ደግሞ በጣም በቅርብም ብዙ ጊዜ የተጋራችሁት ህይወት ያላችሁ ጋር ነበር ያመሸ ነው። አድማጮች እንደኛ ሁሉ ጨዋታቸውን የጠገቡት አይመስለኝም። በተለመደ የቃለ ምልልስ ወይም ደግሞ የፓናል አይነት ሳይሆን የቤተሰብ ጉዳይ ነው እና የቤተሰብ ጨዋታ ነው። የአርባ አመቱን ትውስታ እንደየነበራችሁበት የጊዜ ርቀት የየግል ገጠመኞቻችሁን ጨምረን ተወያይተናል። ነገሩ የሚቋጭም አይደለም። የረዥም ጊዜ ትውስታ ነው እና የሰዓት ነገር ግን ሁሌም ግድ እንድንቋጭ ያደርጋልና፣ ቆንጅት፣ የቀድሞ የስራ ባልደረቦቻችንን አመስግነን ብንሰናበት ምን ይመስልሻል? እሺ፣ ወርቅ አፈራው ከበደ፣ ሰሎሞን ክፍሌ፣ ፍሬገነት አሰግድ በያላችሁበት መልካሙን ሁሉ እንመኝላችኋለን። ማድመጣችሁን ቀጥሉ፣ አስተያየት መስጠታችሁን ቀጥሉ። እንደ ቤተሰብም የቪኦኤ ቤተሰብነን እና ያው አብረን እንቀጥላለን። ለጊዜያችሁ በጣም አድርገን እናመሰግናለን። አድማጮች በጉጉት እንደሰሟችሁ ተስፋ አድርጋለሁ። ሌላም አጋጣሚ ኖሮ መልሰን ልንሰማችሁ ልናገኛችሁ እንፈልጋለን። እግዚአብሔር ይስጥልን። እናመሰግናለን። ለአሜሪካ ድምፅ የአማርኛው አገልግሎት አርባኛ ዓመት መታሰቢያ ተከታታይ ልዩ ዝግጅታችን ከቀድሞ ባልደረቦቻችን ጋር ከብዛታቸው አንጻር በቡድን በቡድን አድርገን የቡድን የቡድን አባቶች ያልኩ መሰለኝ በቡድን በቡድን አድርገን የተቻለንንና እና እነርሱም የቻሉትን ያህል ሁሉንም ለማቅረብ የያዝነው ጥረት ተከታይ ያልነውን ደግሞ በሚቀጥለው የራዲዮ መጽሔት እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽት 3 ሰዓት እስከ 4 ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅታዬና አሉላ ከበደ በዚሁ የተሰናበትን። ሰላም፣ በደህና አደሩ።